እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ አጠር ያለ መልእክት ነው የማቀርበው እና ምን የሚል ርዕስ ሰጥቸዋለሁ ጌታ ኢየሱስን የመመልከት ጠቀሜታዎች የሚል ርዕስ ሰጥቸዋለሁ። በዚህ በዕብራውያን አስራ ሁለት ላይ የተመሰረተ መልእክት ነው እና ዕብራውያን 12ን ስትመለከቱት ምን የሚል ሀሳብ ነው ያለው። ቅድም አንብቤዋለሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን ነው የሚለው፣ በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ ነው የሚናገረው እና ኢየሱስን መመልከት በጣም ጠቃሚ እንደሆነ ነው ይሄ ክፍል የሚያሳየው። እና በጣም ብዙ ሰዎች በዚህ ክፍል ላይ ተናግረውበታል። እና ለብዙ ሰዎች ደግሞ ሕይወት በጣም ጠቃሚ የሆነ መርሆ ያለው ክፍል ነው። እና ጥቂት ነገሮችን በዚህ ጉዳይ ላይ ለመናገር እፈልጋለሁ። በመጀመሪያ እንደ መግቢያ የማቀርበው ሀሳብ የብራውያንን መጽሐፍ በአጠቃላይ ጥቂት ሀሳብ ጠቅላላ ሀሳብ ብሰጣችሁ ጥሩ ነው። መጽሐፍ ቅዱስ ውስጥ ያሉ አንዳንድ መጽሐፎችን ሰዎች በሚገባ አያውቋቸውም እና ከማይታወቁት በደንብ ከማይታወቁት መጽሐፍት አንዱ የብራውያን መጽሐፍ ነው። የብራውያን መጽሐፍ ለመረዳትና ለመገንዘብ በጣም ግልጽና ደግሞም በጣም አስፈላጊ የሆነ ዋና መርህ አለው። የሚናገረው ምንድን ነው? የሆነ ነገር ከሌላው የበለጠ ነው የሚል ሀሳብን ነው የሚናገረው እና ጠቅላላ መጽሐፉ እና አንዳንድ ሰዎች ምን ብለው ይናገራሉ? የዕብራውያን መጽሐፍ እንዳለ አንድ ስብከት ነው። ከሌሎች መልእክቶች በተለየ መንገድ በስብከት መልክ የቀረበ ነው። እንዳውም አንድ ስብከት ነው ብለው ይናገራሉ። ያንን እንኳን ማረጋገጥ ባይቻልም፣ ግን የሚናገረውን ነገር ጥቂት በጠቅለል ባለመልኩ ብነግራችሁ አይምሯችሁ ውስጥ ቢቀመጥ ስታነቡት ይጠቅማችኋል ብዬ አስባለሁኝ እና የመጽሐፉ ዋና ሀሳብ ዋናው ሀሳብ ኢየሱስ ክርስቶስ የእኛ ጌታ ኢየሱስ ከሁሉ በላይ ነው የሚል ሀሳብ ነው ያለው እና መጀመሪያ ምዕራፍ አንድ ላይ ሲመጣ ጌታ ኢየሱስ ከመላእክት ሁሉ በላይ ነው የሚል ሀሳብ አለው። ኢየሱስ የእኛ ኢየሱስ ከመላእክት በላይ ነው፣ ከመላእክት ጋራ እኩል አይደለም። መላእክት ምንድናቸው ይላል። ምዕራፍ አንድ ፍጡራን ናቸው፣ እግዚአብሔርን የሚያገለግሉ ተላላኪዎች ናቸው። ጌታ ኢየሱስ ግን ከእግዚአብሔር እኩል የሆነ እግዚአብሔር ነው። ስለዚህ ከመላእክት ጋራ ሊወዳደር በፍጹም አይችልም የሚል ሀሳብ አለው። ሁለተኛ ምዕራፍ እና ሶስተኛ ምዕራፍ ላይ ስትመጡ ደግሞ ይሄ የእኛ ኢየሱስ ከሙሴ በላይ ነው ብሎ ይናገራል። እስራኤላውያን በጣም ከሚያደንቋቸው ሰዎች መካከል አንዱ እንዳውም እንደ አምላክ ከሚያዋቸው ሰዎች መካከል አንዱ ሙሴ ነው እና ሙሴ እንደ ፀሐይ የሚያበራ ሰው ነው ብለው ሁሉ ይናገራሉ እና ይሄ የእብራውያን መጽሐፍ ግን የሚለው ጌታ ኢየሱስ ክርስቶስ ከሙሴ ምንድን ነው የበለጠ ነው። ሙሴ የእግዚአብሔር አገልጋይ ነው፣ ግን ኢየሱስ የእግዚአብሔር ልጅ ነው። ሙሴ ሕግን ከእግዚአብሔር ተቀብሎ ሰጥቷል። ሕጉን ግን የሰጠው ራሱ ጌታ ኢየሱስ ነው። ስለዚህ ሙሴና ጌታ ኢየሱስ ሊወዳደሩ በፍጹም አይችሉም የሚል ሀሳብ አለው። እነዚህ እነዚህ ነገሮች ማወቅ ለእናንተ በጣም ይጠቅማቸዋል ብዬ አስባለሁ። ቀጥሎ ከሙሴ ቀጥሎ በጣም ትልቅ ሰው የተባለው ኢያሱ ነው ኢያሱ እስራኤላውያንን ሙሴ ከግብፅ አወጣቸው በእግዚአብሔር ኃይል እና ገና ኢያሪኮ ከዮርዳኖስን ተሻግረው ከነአን ምድር ከመግባታቸው በፊት ሙሴ ሞተ እና የሙሴን ኃላፊነት ተቀብሎ እስራኤላውያንን ከነአን ያስገባቸው ኢያሱ ነው። ኢያሱ ከጌታ ኢየሱስ ይበልጣል? አዎ ይበልጣል። እያሱ ህዝቡን ከነአን አገባቸው ይልና፣ ምዕራፍ አራት ላይ ግን እውነተኛ እረፍት አላገኙም እስራኤላውያን። እውነተኛ እረፍት ሊሰጣቸው የሚችል ለሰዎች ሁሉ፣ ለእስራኤላውያንም አንዱ ኢየሱስ ብቻ ነው። ስለዚህ ጌታ ኢየሱስ የረፍት ሁሉ ምንጭና ምክንያት ስለሆነ ከኢያሱ እጅግ በጣም የበለጠ ነው ይላል። ቀጥሎ ምዕራፍ 5 ምዕራፍ 6 ምዕራፍ 7 የሚያወሩትን ስትመለከቱ ጌታ ኢየሱስ ክርስቶስ እንደ መልከ ጼዴቅ ካህን ነው ይልና ከሌሎች ካህናት ግን በጣም የበለጠ ነው። ሌሎች ካህናት ነበሩ ከሌሎች ካህናት የበለጠ ነው። መልከ ጸዴቅን አንስቶ ዕብራውያን ምን ይላል? የመልከ ጸዴቅ የሚባለው ሰውዬ በታሪክ ዝም ብሎ ብቅ ያለ ሰው ነው። ዘሩ አመጣጡ፣ መጨረሻው ደግሞ በፍጹም አልተጠቀሰም። ልክ ጌታ ኢየሱስ ክርስቶስ እንደዚሁ ዘር ሀረግ ሳይኖረው ከሰማይ የመጣ የካህናት ሁሉ አለቃ ነው ብሎ ይናገርና ካህናቶች በሙሉ የብሉይ ኪዳኑ ሞት ምን አድርጓቸዋል? የክህነት አገልግሎታቸውን አቋርጦታል። ጌታ ኢየሱስ ግን ሞትን አሸንፎ ስለተነሳ ለዘላለም ክህነት አለው ብሎ ይናገራል። ስለዚህ ጌታ ኢየሱስ ከመላእክት በላይ ነው። ከሙሴ በላይ ነው። ከኢያሱ በላይ ነው። ከካህናት ሁሉ በላይ ነው። የካህናቶች ሁሉ አለቃ ነው። አሁን በሰማይ ቁጭ ብሎ ስለኛ ይማልዳል የሚለውን ነገር ያሳይ ያሳይ እና በመጨረሻ ግን ምንድን ነው የሚለው የዚህ ሁሉ ነገር ማጠቃለያ ከጌታ ከኢየሱስ ክርስቶስ የሁሉም ከሁሉም በላይ የበለጠ ከመሆኑ የተነሳ በሱ በኩል የመጣው እምነት ክርስትና ደግሞ ከሁሉ በላይ የበለጠ ነው። ክርስትናን እምነት የሚወዳደረው ሌላ እምነት የለም። መጽሐፍ ቅዱሳዊ ክርስትና ከየትኛውም የዓለም ሃይማኖቶች የበለጠ ነው። ኢየሱስ መስራቹ የበለጠ ስለሆነ እምነቱ ራሱ የበለጠ የላቀ ነው የሚልን ነገር ነው የዕብራውያን መጽሐፍ የሚያሳየው። እና አሁን እንግዲህ ሁለት ነገሮች ከዕብራውያን መጽሐፍ ማየት ትችላላችሁ። ጌታ ኢየሱስ ከሁሉ በላይ ነው። በጌታ በኢየሱስ የተመሰረተው እምነት ደግሞ ከሁሉም እምነት በላይ ነው እነዚህ ሁለት ዋና ነገሮች በዕብራውያን ውስጥ አሉ። እና አሁን ታዲያ የእኔ የመልእክቴ እዚህ ዓላማ ጌታ ኢየሱስን መመልከት ጠቀሜታዎች የሚለው ጋር ስመጣ ምዕራፍ 12 ላይ ነው እዛ ጋር የምንመጣው እና ምዕራፍ 12 ጌታ ኢየሱስን ስለ መመልከት ነው የሚናገረው እና ጌታ ኢየሱስን መመልከት በጣም በጣም ጠቃሚ የሆነ ነገር ነው። እና የመጀመሪያ አድርጌ የማቀርበው ሀሳብ እነዚህን ጌታ ኢየሱስ ክርስቶስን የመመልከት ጠቀሜታን በተመለከተ ይሄ ጌታ ኢየሱስን የመመልከት ሀሳብና ትምህርት ወይም ትእዛዝ ብላችሁ ብትፈልጉ እንደዛ ብላችሁ ብትጠሩት የተቆራኘው ከምን ጋር ነው የሚለውን ነገር መጀመሪያ እንድናይ ፈልጋለሁ። የመልእክቱ ወይም የመመልከት ታሪካዊ ቁርኝት። አሁን ይህንኛውን ለመናገር ስነሳ ለእናንተ ለማሳየት የምፈልገው ይሄ ምዕራፍ 12 ቀጥታ የመጣው ከምዕራፍ 11 ነው። ምዕራፍ 11 ላይ ከመጀመሪያ ጀምሮ ምዕራፍ 11ን ብታነቡ በጣም ትደነቃላችሁ። ምክንያቱም የሰዎች ስም ዝርዝር ነው ያለበት። ከአቤል ይጀምርና። ስለ እምነት ይናገራል። መጀመሪያ ምዕራፍ 11 እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያሳይ ነገር ነው ብሎ እርግጠኛ አድርገው የሚያስረግጥልን ነገር ነው ብሎ ለሽማግሌዎች የተመሰከረላቸው በዚህ ነው ብሎ የአቤልን ከዛ ቀጥሎ ሄኖክን ከዛ ቀጥሎ ኖህን ከዛ ቀጥሎ አብርሃምን እነዚህ በሙሉ የእምነት መሰረቶችና ምልክቶች ናቸው ብሎ ያቀርባል። አሁን ዕብራውያን ምዕራፍ 11 እነዚህን የአማኞችን ቁጥር የሌላቸው አማኞችን ያቀርብና ምዕራፍ 12 ላይ ስትመጡ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ነው የሚቀጥለው። ተመልከቱ። በምዕራፍ 11 ላይ በእምነት የተመሰከረላቸውን ሰዎች ጠቅሶ ወደኋላ ወደ ምዕራፍ 11 ዞር እንድንል አድርጎ ተመልከቱ፣ እንደ ደመና የከበቡን በጣም ብዙ ምስክሮች አሉልን። በጣም የሚገርም እውነት ነው። ክርስትና የሚባለው እምነት በታሪክ በሰዎች በአማኞች የተመሰከረለት እምነት ነው። ዝም ብሎ በሕዋ ውስጥ ያለ ዝም ብሎ በአየር ላይ ያለ ምስክር የሌለው ማረጋገጫ የሌለው እምነት አይደለም። ብዙ እምነቶች እንደዛ ናቸው። ምስክር ምስክርነት የሌላቸው ማረጋገጫ የሌላቸው ዝም ብሎ የሰው ፍልስፍናዎች የሆኑ እምነቶች አሉ። ክርስትና ግን እጅግ በጣም መሰረታዊ፣ እጅግ በጣም ብዙ፣ እጅግ በጣም አስደናቂ በህይወታቸው የእግዚአብሔር ክብር ያለፈባቸው ምስክሮች ያሉት መጽሐፍ ነው ብሎ ነው የሚናገሩ እና እንደ ደመና የሚያክሉ ምስክሮች አሉን ከጥፋት ውሃ በፊት ሶስት ምስክሮች ተጠቅሰዋል። ምዕራፍ 11 ላይ አቤል፣ ሄኖክና ኖህ። ከጥፋት ውሃ በኋላ ደግሞ እጅግ በጣም ብዙ ምስክሮች ከአብርሃም ጀምሮ ቁጥር የሌላቸው ምስክሮች ተመዝግበዋል። እነዚህን ምስክሮች የምንጠቅሳቸው አሉን። እርግጠኛ ነው። እምነቱ ያመኑ ሰዎች ነበሩ በጌታ በኢየሱስ ክርስቶስ በሰማይና በምድር ፈጣሪ በእግዚአብሔር በደንብ ገብቷቸው ተደልለው ወይም ደግሞ በተምታታ መንገድ ሳይሆን በትክክል የእግዚአብሔር መገለጥ ቀርቦላቸው ያመኑ ሰዎች ነበሩ። እነዚህ ያመኑ ሰዎች አንዳንዶቹ በጣም ሀብታሞች የነበሩ ናቸው። አንዳንዶቹ አስጨናቂ ከሆነ ከጣዖት አምልኮ ውስጥ የወጡ ናቸው። አብርሃም የጣዖት አምልኮ ቤተሰቦች የነበሩት ሰው ነው። ከእንደዚህ አይነት ሕይወት ነው የወጣው። ከለዳውያን ኡር የሚባለው ኢራቅና ኢራን አካባቢ የነበረ ጎሳ ውስጥ ነው የመጣው። በጣም የሚገርም ነው እና ወንዶችም አሉበት ሴቶችም አሉበት የአብርሃም ሚስት ሳራ ተጠቅሳለች ሌሎች ሴቶች ሙታኖቻቸውን በትንሣኤ ተቀብለዋል የተባሉ ሴቶች በዝርዝር ተጠቅሰውበታል የሚገርም ነው እና ስለዚህ እምነቱ ታሪካዊ ቁርኝት ያለው ነው ይሄ ኢየሱስን መመልከት የሚባለው ነገር ኢየሱስን መመልከት የሚባለው ታሪካዊ ቁርኝቱ ከነማን ጋር ነው ከዛ በፊት ኢየሱስን በመመልከት በደንብ በጌታ በኢየሱስና በእግዚአብሔር በአብ ወልድ በመንፈስ ቅዱስ ማለት ነው እምነታቸውን አድርገው የእምነት ያሸበረቀ ምስክርነት ያላቸው ሰዎች ያሉበት እምነት ነው እና ስማቸው ያልተጠቀሱ እጅግ በጣም ብዙ ሰዎች ደግሞ አሉ ይላል። እዚህ የዕብራውያን መጨረሻ ላይ ምዕራፍ 11 መጨረሻ ላይ ብትመጡ በምድረ በዳ የዞሩ በእምነታቸው ጸንተው በመቆም የተሰደዱ ግን እጅግ በጣም ቁጥር የሌላቸው አማኞች አሉ ብሎ ይናገራል። ታዲያ እኔ የክርስትናን እምነት ሳስበው ይሄ እምነት እኔና እናንተ የያዝነው እምነት ባለ ታሪክ ነው፣ ባለ ምስክር ነው። ምስክርነት ያለበት ታሪካዊ እምነት ነው። ዝም ብሎ የሰው ፈጠራ አይደለም። እነዚህ ሁሉ ሰዎች የእምነቱ ምስክሮች ናቸው። እና ከዚህ የሚቀጥል ደግሞ የሰዎች ምስክርነት ብቻ ሳይሆን የሳይንሳዊ ምርምርም ምስክርነት አለው። አሁን እኔ እዚህ ጋር በሁለተኛ ደረጃ ያስቀመጥኩት ከሰዎች ምስክር በላይ የከርሰ ምድር ጥናት ምስክርነትም አለው። ይሄ ከርሰ ምድር ጥናት የሚባለው አርኪኦሎጂ የሚባለው ነው የሚባለው ነው። ይገርማቸዋል። አሁን ጊዜ አይበቃም እንጂ ለመናገር አንዳንድ መጽሐፍ ቅዱስ ላይ አንዳንድ ዘመናዊ ተመራማሪዎች ይሄ መጽሐፍ ቅዱስ ላይ ያለው በስተት ነው ብለው የጠቀሷቸው የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ አንድ ምሳሌ ለመጥቀስ የዳንኤል ምዕራፍ አምስት ላይ ያለውን ንጉስ እና በንጉሱ አካባቢ ያለውን ታሪክ መጽሐፍ ቅዱስን ለማጥቃት በጣም በጣም ብዙ ስራ ተሰርቶበታል። ግን ይገርማቸዋል፣ በአርኪኦሎጂ ምርምር ልክ እዛ ላይ ያለው ታሪክ በከርሰ ምድር ቁፋሮ ቁልጭ ብሎ ወጥቶ እነዚህ ሰዎች በሙሉ አፍረዋል። እና መጽሐፍ ቅዱስ የከርሰ ምድር አርኪኦሎጂ ምርምር ማስረጃ ያለው ነው። የአብርሃም ስም በድንጋይ ላይ ተጽፎ ተገኝቷል። ኢሳይያስ ውስጥ ያለ ትንቢት የትንቢት ቃል በቃል በድንጋይ ላይ ተጽፎ የስንት ሺህ ዓመት በኋላ የተጻፈ ድንጋይ በቁፋሮ ተገኝቷል። እና እያንዳንዷ ነገር እያንዳንዷ ቃል የመጽሐፍ ቅዱስ ቃል በአርኪኦሎጂ ምርምር የተረጋገጠለት ቃል ነው። ስለዚህ ምልላችሁ እምነቱ የሰዎች ምስክርነት አለው፣ የሳይንሳዊ ምርምር ምስክርነት አለው። አንዳንዶች ሳይንሳዊ ምስክሮች በጣም የሚያስደንቁ ናቸው። ለምሳሌ ትናንትና አንድ የማነበው ነገር ነበረ፣ ስለ ትልልቅ ቋጥኝ ድንጋዮች ከአንድ ቦታ ላይ ተነስተው 500 ኪሎ ሜትር ርቀት ሄደው ተገኝተዋል እና የነዛ ቋጥኞች 500 ኪሎ ሜትር ርቀት ከምንጫቸው 500 ኪሎ ሜትር ርቀት መገኘታቸው ሳይንቲስቶችን በጣም ያጠያየቀ ነገር ነው እና እንዴት ሊሆን ይችላል? እያንዳንዳቸው ማለት ከሺህ ኪሎ ሜትር በላይ ርቀት ላይ ነው የተገኙት። እና እያንዳንዳቸው ከ500 ኪሎ ግራም በላይ ነው ክብደታቸው። 500 ኪሎ የሚመዝን ድንጋይ ከ1ሺህ ማይል እንዴት ነው ሊጓጓዝ የሚችለው ድሮ ዘመናዊ የመጓጓዣ መንገድ እና ትልልቅ ክሬኖች እቃ ከባድ እቃ የሚያነሱ ባልነበሩበት ጊዜ እንዴት ሊጓዙ ቻሉ እና የዚህ ጥያቄ መልስ ምንድን ነው? ዓለም አቀፍ የሆነ የጥፋት ውሃ ትልቅ የጎርፍ እና የውሃ መጥለቅለቅ በምድር ላይ የነበረ መሆኑ የዘፍጥረት ምዕራፍ ስድስት ሰባት ስምንት ዘጠኝ ምስክርነት እንደሆነ ነው። በሳይንቲስቶች የተገኘው እና የተረጋገጠው እና በጣም ይገርማቸዋል። እያንዳንዱ የመጽሐፍ ቅዱስ የቃል በሳይንስም በከርሰ ምድር ቁፈራ በልዩ ልዩ የሳይንስ ምርምሮች እና በሰዎች ምስክርነት የተረጋገጠ ነው። ስለዚህ መልዕክቱ ታሪካዊ አሁን እኔ የምናገረው መልዕክት የመመልከቱ እውነታ ታሪካዊ ቁርኝት ያለው ዝም ብሎ በአየር ላይ ያልሆነ ነገር እንደሆነ እንድናስብ ነው። ግን በሁለተኛ ደረጃ የምናገርበት ሀሳብ ጌታ ኢየሱስን መመልከት ለመሆኑ ምንድን ነው? አሁን እዚህ ጋ ምዕራፍ አሥራ ሁለት ላይ የምናገርበት ሀሳብ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት ስንሮጥ ነው የሚለው፣ እና ዋናው ሀሳብ ያለው ኢየሱስን መመልከት ላይ ነው። ለእኛ ለአማኞች ኢየሱስን መመልከት አለብን። ግን ጌታ ኢየሱስን መመልከት እራሱ ምንድን ነው? ይህንን ጥቂት ብናገርበት ጥሩ ነው ብዬ አስባለሁ። ኢየሱስን ተመልክተን የሚለው ቃል ቀጣይ ነው። ዝም ብሎ አንድ ጊዜ አይተን ጉዟችንን እንጓዛለን የሚል አይነት ሀሳብ አይደለም ያለው። ሁል ጊዜ አይናችንን ከእሱ ላይ ሳንነቅል ጉዟችንን መጓዝ እንዳለብን የሚናገር ሀሳብ ነው። ተመልክተን የሚለው ነገር መመልከቱ ቀጣይ ነው የሚልን ሀሳብ ነው። አሁን እየተናገርኩ ያለሁት መመልከት የሚለውን ነገር ስንመለከት አይቶ ማለፍ የሚለውን ነገር አይደለም የሚያሳየው። አንዳንድ ሰዎች አንዳንድ ነገር ሲያዩ ዝም ብለው አይተው ያልፋሉ። በኋላም እዚህ ነጥቦቼ ላይ ጠቅሼዋለሁ። ይሄንን ይሄኛው መመልከት አይቶ ማለፍ አይደለም። ሰዎች እያዩ የማይመለከቱበት እጅግ በጣም ብዙ ጊዜ አለ። አሁን በመንገድ ስንሄድ የምናያቸው ነገሮች አሉ ፊት ለፊታችን አንዳንድ ጊዜ በመንገድ ላይ ምን አይታችሁ ነበር ተብለን ስንጠየቅ አላስታውስም እንላለን። ምክንያቱም እያየን ምን አላደረግንም ማለት ነው፣ አልተመለከትንም ማለት ነው። እና ማየትና መመልከት ትንሽ ልዩነት አላቸው። ከዚህ የተነሳ ልክ መስማትና ማዳመጥም እንደዚሁ ልዩነት አላቸው። መስማት እና ማዳመጥ። ማዳመጥ ከተባለ ትኩረት ሰጥተን የጊዜውን ተጠቅመን ከሚነገረው ነገር ትርፍ ለማግኘት ወይም ጥቅም ለማግኘት ሀሳባችንን ሰብስበን መስማት ማለት ነው ማዳመጥ። መስማት ዝም ብሎ መስማት ከሆነ ግን በዚህ በኩል ሰምተን በዚህ በኩል ማፍሰስ ይሆናል። ማየት እና መመልከትም እንደዚህ አይነት ልዩነት ነው ያላቸው። የምንመለከት ከሆነ አንድን ነገር ምንድን ነው እያደረግን ያለ ነው? ነገሩን ሀሳባችንን፣ ስሜታችንን እና ትኩረታችንን በሙሉ ሰብስበን እናየዋለን ማለት ነው። የምናየውን ነገር በደንብ እናውቀዋለን ወደ ማለት ደረጃ እንድንደርስ የሚያደርግ ነው። ጥናትን በተመለከተ እንደዚሁ ነው። አሁን በምናነብበት ጊዜ ዝም ብለን ልናነብ እንችላለን፣ ግን ስናጠና ትኩረት ሰተን ስለምናነብ ነጥቦችን እያወጣን እያወጣን ጠቃሚ ነገሮችን እንገነዘባለን ማለት ነው። ማንበብ እና ማጥናት በዚህ መንገድ የተለያዩ ናቸው እና ታዲያ ይሄኛው መመልከት መመልከት የሚባለው ነገር ላይ ላዩን ማየት አይደለም። ትኩረት ሰጥቶ ፎከስ ነው አይደለም የሚሉት ፎከስ ፎከስ አነሳቸው። ልጆች ፎከስ አያደርጉም የሚባለው በደንብ ስለማይመለከቱና ስለማያጤኑ ነው። እና የዚህ ቃል ተመሳሳይ የሚገኘው ብዬ ያነበብኩላችሁ ቅድም በመጀመሪያው ንባብ ላይ ያለውን የመዝሙረ ዳዊትን ሀሳብ ማሰብ በጣም ጥሩ ነው መዝሙረ ዳዊት ምዕራፍ መዝሙር መቶ ሀያ ሶስት ላይ እንደዚህ የሚል ቃል አለ በሰማያት የምትኖር ሆይ አይኖቼን ወደ አንተ አነሳሁ ለምን እግዚአብሔርን ለመመልከት እነሆ የባሪያዎቹ አይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም አይን ወደመቤቷ እጅ እንደሆነ እንዲሁ እስኪሚረን አይኖቻችን ወደ አምላካችን ወደ እግዚአብሔር ነው ብለው እስራኤላውያን ሲናገሩ ታያላችሁ። ይገርማል። እኛ አይናችን ትኩረቱ የምንመለከተው እግዚአብሔር ነው። ሀሳቡ ምንድን ነው? አይናችን ወደ እግዚአብሔር የሆነው ልክ የባሪያ እጅ የአገልጋይ እጅ ወደ ጌታው እጅ እንደሆነ አይኑ ወደ ጌታው እጅ እንደሆነ የባሪያይቱም አይን ወደ እመቤቷ እጅ እንደሆነ ማለት የባሪያና ባሪያይቱ እመቤትንና ጌታን የሚመለከቱ ከሆነ የሚያዩ ከሆነ አንድ ነገር ይጠብቃሉ ማለት ነው። ልክ የእኛም መመልከት መመልከት የሚባለው ነገር በትኩረት ፎከስ አድርገን በተስፋ ከእግዚአብሔር ዘንድ አንድ ነገር እንድናገኝ በተስፋ እግዚአብሔርን መጠባበቅ እና ከእግዚአብሔር ዘንድ መልስ ለማግኘት በእግዚአብሔር ላይ እምነትንና ተስፋን መጣልን የሚያሳይ ነገር ነው። እና የመመልከት ምስጢር ታዲያ ዝም ብሎ በአይን ከማየት ያለፈ ነገር ነው፣ እምነትን፣ ተስፋ ማድረግን፣ እግዚአብሔርን በትዕግስት መጠባበቅን የሚያሳይ ነገር ነው። ሁሉ ነገራችን ከእግዚአብሔር ጋር የተያያዘ ደግሞም መያያዝ ያለበት መሆኑን የሚያሳይ ነገር ነው። አሁንም ሌላ የመዝሙረ ዳዊት ጥቅስ እዚህ ጋር አስቀምጫለሁ። መዝሙረ ዳዊት አርባ ቁጥር አንድ መዝሙረ ዳዊት አርባን በጣም ወደዋለሁ። ምን ይላል? ቆይቼ እግዚአብሔርን ደጅ ጠናሁት ይላል ዘማሪው። እና እግዚአብሔርን ደጅ ጠናሁት ማለት አይኖቼን ሀሳቤን፣ ትኩረቴን፣ ልቤን በሙሉ እግዚአብሔር ላይ አድርጌ እግዚአብሔር ባለኝ ጥያቄ ላይ ወይም ባለኝ ችግር፣ እንቆቅልሽ፣ ልዩ ልዩ ፈተናዎች፣ ውጣ ውረዶች ላይ መልስ እንዲሰጠኝ በቃ ወደ ግራም ወደ ቀኝም ሳይል እሱን ነው እየጠበቅኩ ያለሁት የሚለውን ሀሳብ ነው የሚያሳየው። መመልከት እና በእርግጥ መዝሙር አርባ ቆይቼ አይኔን ከእግዚአብሔር ላይ ሳልነቅል እግዚአብሔርን ደጅ ጠናሁት እና እሱ ደግሞ ምን አደረገልኝ? ይላል ዘንበል አለልኝ። በጣም የሚገርም አምላክ ነው። እግዚአብሔርን የሚመለከቱ ሰዎች ከመልካም ነገር እንዳይጎሉ የሚያደርግ አምላክ ነው። እግዚአብሔርን መመልከት በጣም አስደናቂ ነገር ነው እና እዚህ ጋ ከመዝሙር አርባ በታች የጠቀስኩት ነገር አለ። በእምነት በጥበቃ ላይ ያተኮረ ነገር ነው ይሄ መመልከት የሚባለው እና ጸሎትንም ትግስትንም አብሮ ያጣመረ ጥልቅ እምነትን ያካተተ ነገር ነው መመልከት የሚባለው እና ታዲያ ቅድምም እንደተናገርኩት ይሄ መመልከት ዝም ብሎ አይቶ አይንን አይቶ ልክ ይሄ ዊንዶ ሾፒንግ እንደሚባለው አይቶ ማለፍ አይደለም መመልከት የሚባለው ነገር ትኩረት አድርጎ ፎከስ አድርጎ እግዚአብሔርን በእምነትና በጽናት በጸሎትና በጸጋ መጠበቅን የሚያሳይ ነገር ነው። እግዚአብሔር ይመስገን መመልከት እንደዚህ ነው ካልን በኋላ ግን የመመልከቱ ምክንያት ምንድን ነው ብሎ ነው መጽሐፉ የሚያሳየን። አሁን ይሄ የመመልከትን ትርጉም አጠቃላይ ገለጣ ነው እኔ የሰጠሁት። ግን መጽሐፉ ጌታ ኢየሱስን የመመልከት ምክንያቶች ምንድን ናቸው ነው የሚለው። በማንበብ እንደገና እነዚህ ምክንያቶች ማየት አለብን እንግዲህ እነዚህን የሚያክሉ ምስክሮች እምነቱ በምስክሮች የተረጋገጠ መሆኑን እንደ ደመና በዙሪያችን ካሉልን እኛ የምስክሮች ችግር የለብንም የሚለውን ሀሳብ ተናግሮ፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን እራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ ነው የሚናገረው። እና ምክንያቱ ምንድን ነው? ኢየሱስን ተመልክተን የተባለበት ምክንያት መመልከቱ ጌታ ኢየሱስን ለምንድን ነው? አንድ ስድስት ምክንያቶች አሉኝ፣ በሁለት ስላይዶች ላይ ያቀረብኳቸው። የመጀመሪያው እኛ በተፈጥሯችን ቶሎ የሚከብ ኃጢአት አለብን። እኛ ሰዎች ልጆች በሙሉ እንደዛ ነን። ጠዋት እዚህ ፓስተር አንድ ማስታወቂያ ሲናገር ነበር። ኒውዮርክ ከተማ ውስጥ አንድ ትልቅ ኮንፍራንስ አለ። ሰሞኑን ከሳምንት በኋላ ነው መሰለኝ የሚደረገው እና አገልጋዮቹ ከኮሪያ የመጡ አገልጋዮች ናቸው። እና አዲስ የክርስትና እንቅስቃሴ የሚል ነገር ነው ያቀረቡትና እናቀርባለን የሚሉት ፓስተር ገና ኮሪያ ሲባል ጥርጣሪያሬ ያዘኝ። እነዚህ ሰዎች ጤናማ ላይሆኑ ይችላሉ ብዬ የስተት ትምህርት ነው ብዬ ጤናማ ላይሆን ይችላል ብዬ አሰብኩኝ ብሎ አለና ወረድ ወረድ እያለ ሲናገር እውነትም ጤናማ ትምህርት አይደለም። እና ምንድን ነው የሚለው አንዱ ሰባኪ የሚያቀርበው ሐሳብ ኢየሱስ ክርስቶስን ስንቀበል ከተቀበልን በኋላ ከዛ በኋላ ኃጢአት የሚባል ነገር በህይወታችን በፍጹም አይታይም የሚል ነገር ነው ያሰፈረው። ይሄ መጽሐፍ ቅዱሳዊ አይደለም። እኛ በተፈጥሯችን ኃጢአተኞች ነን እና አሁን እዚህ ጋ የብራውያኑ ጸሐፊ እንደምትመለከቱት ቶሎ የሚከብ ኃጢአት አለብን የሚልን ሐሳብ ነው የሚናገረው። ኢየሱስን መመልከት ያለብን ቶሎ የሚከብ ፈጥኖ የሚከብ ኃጢአት አለብን። እዚህ የ1879ን ትርጉም ለማየት ሞክሪያለሁ። የእንግሊዝኛው ላይ ይሄኛውን ቃል የሚሉት ቢሴቲንግ ሲን ነው የሚሉት። ማለት በሰው ላይ እማንፈልገው ኃጢአት አለ። ወደ አይምሯችን ይመጣል፣ ወደ ልባችን ይመጣል። ኦ ጌታ ሆይ፣ አንፈልግም፣ ይሄ ነገር ከኔ መወገድ አለበት ብለን እናዘዛለን። እንደገና ይመጣል፣ እንደገና ይመጣል። እንደዚህ አይነት ኃጢአትን ነው አሁን ሐዋርያው እዚህ ጋር እየተናገረ ያለው። እና እኛ ኃጢአተኞች ነን። ለኃጢአት መድኃኒት የሚሆን ነገር በውስጣችን የለንም። ኃይልም እንኳን የለንም፣ ይህን አንዳንድ ነገሮችን እምቢ ለማለት ይህም በደንብ በሚገባ ማወቅ አለብን። እግዚአብሔር እንዲረዳን ሁልጊዜ ዓይናችን ከእግዚአብሔር ላይ የማይነሳ ካልሆነ በስተቀር ወይም ዓይናችን በእግዚአብሔር ላይ ሁሌ ፎከስ ያልሆነ ከሆነ በኃጢአት መውደቅ የሚቻል ነገር ነው እና ብዙ ሰዎች በኃጢአት ወድቀዋል። ሰባኪዎች፣ አገልጋዮች እዚህ አሜሪካ በጣም በጣም እጅግ በጣም ብዙ ቁጥር ያላቸው ኢትዮጵያውያን ፓስተሮች እዚህ አሜሪካ አሳፋሪ በሆነ ሁኔታ ውስጥ ወድቀው ተገኝተዋል። ኢየሱስን መመልከት ወደዛ አይነት ውድቀት ውስጥ እንዳንሄድ የሚያደርግ ነገር ነው። ቶሎ የሚከብ ኃጢአት ተቆጣጥሮን ስልጣኑን በእኛ ላይ ዘርግቶ እኛን ሙሉ ለሙሉ በቁጥጥሩ ስራ አድርጎ ከእግዚአብሔር እንዳያርቀን ጌታ ኢየሱስን በየቀኑ መመልከት አለብን። ምክንያቱ አንዱ ይሄ ነው። ሁለተኛው ምክንያት ደግሞ በፊታችን ሩጫ ስላለ ነው ይላል። ተመልከቱ፣ ቶሎ የሚከበንን ኃጢአት ለማስወገድ እንድንችል ጌታ ኢየሱስን መመልከት አለብን። ቀጥሎ ደግሞ በፊታችን ሩጫ ስላለ ነው ብሎ ይናገራል። እኛ ሁላችንም አሁን እዚህ በጣም ወጣቶች የሆናችሁ ሰው ልጆች አላችሁ። ሳምሪ፣ ሰሎሜ እና ርብቃ እኔና ቆንጂት እኛ ትልልቆች ነን። ግን በፊት እኛም በፊታችን ሩጫ አለብን፣ እናንተም በፊታችሁ ሩጫ አለባችሁ። ሰው ሁሉ የሚሄድበት የህይወት መንገድ አለ እና የህይወት ሩጫ ቀላል ሩጫ አይደለም። የህይወት ሩጫ ውጣውረድ ያለበት ነው። ይሄ የምድራዊ ጉዟችን በሩጫ የተሞላ ነው ማለት፣ እያንዳንዷ ሰከንድ፣ እያንዳንዷ ደቂቃ ወደፊት ነው እየሄደች ያለችው እና ወደኋላ መሄድ አይቻልም እና ጊዜው አቁሞ በጭራሽ አያውቅም። ባለፈው ሳምንት ነው መሰለኝ ስለ ቡዲስቶች ነው ስነግራችሁ ነበረ። ቡዲስቶች በምሳ በምሳ ሰዓት ሰዓት አቁመው የቡድሃን እንትን ትእዛዝ ለመጣስ ትሪክ ይሰራሉ ብያችሁ ነበር። ሰዓት መቆም አይችልም። በሩጫ ላይ ነው ያለ ነው። በሩጫ ላይ የሚያጋጥሙ ብዙ እንቅፋቶች አሉ፣ መሰናክሎች አሉ፣ አስጨናቂ የሆኑ ፈተናዎች አሉ። እና ሩጫው የምንሮጠው የህይወት ሩጫ ኃይል ያስፈልገዋል፣ ብርታት ያስፈልገዋል እና ጉልበት ያስፈልገዋል። እና ለዚህ ለሩጫችን ኃይሉ ብርታቱ ጉልበቱ የሚመጣው ከጌታ ከኢየሱስ ክርስቶስ ብቻ ነው። ስለዚህ አይናችን ወደ ጌታ ወደ ኢየሱስ ክርስቶስ መመልከት ያለበት። ወደሱ የምንመለከት ከሆነ ኃይል ይሰጠናል ጸጋ ይሰጠናል፣ ብርታት ይሰጠናል፣ ጥበብ ይሰጠናል እና በፈተላይ በፈተና የምናሸንፍበትን ድል ይሰጠናል። እና ሩጫ ውስጥ ስላለን ጌታ ኢየሱስን መመልከት አለብን። ሶስተኛው በዚህኛው ስላይድ ላይ የምናገርበት እንትን ነጥቤ እምነታችን የተጀመረው በሱ ስለሆነ ነው። ጌታ ኢየሱስን መመልከት አለብን። የእምነታችን ጀማሪ ፍልስፍና አይደለም። ወይም ደግሞ ቅድም እንደጠቀስኩት ሰው ደግሜ መጥቀስ የለብኝም እንደዛ አይነት ሰዎች ያመጡትና የፈለሰፉት ወይም ያውጠነጠኑት በአዕምሯቸው ያፈለቁት ነገር አይደለም። የኛ የኛ በራሱ በእግዚአብሔር በሁለተኛው የእግዚአብሔር አካል በጌታ በኢየሱስ ክርስቶስ የተጀመረ ነው። ለዚህ ነው እንደዚህ ነው የሚለው ሸክምን ሁሉ እኛ ደግሞ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን ነው መጓዝ ያለብን። ጌታ ኢየሱስ ክርስቶስ የእምነታችን ምንድን ነው ጀማሪ ነው። እምነታችን በፓስተሮች አይደለም የተጀመረው። እንደዛ የሚሉ ሰዎች ካሉ ስተተኞች ናቸው። እምነታችን የተጀመረው በእግዚአብሔር ነው፣ በጌታ በኢየሱስ ክርስቶስ ነው፣ ደግሞም በመንፈስ ቅዱስ ነው። እነዚህ ጀማሪዎች ናቸው፣ የእምነታችን ጀማሪዎች ስለዚህ ጌታ ኢየሱስ ክርስቶስን የምናየው በእምነታችን ለሚነሱ ማንኛውም ጥያቄዎች መልስ የምናገኘው ከሱ ነው። በእርግጥ በዚህ በኩል የእምነታችን ጀማሪ ስለሆነ የተጀመረው በሱ ስለሆነ የተመሰረተው በሱ ስለሆነ፣ ምሰሶ መሰረቱ እሱ ስለሆነ የእምነታችንን በተመለከተ ለሚነሱ ማንኛውም ነገሮች ጌታ ኢየሱስ ክርስቶስን ነው መመልከት ያለብን ጌታ ኢየሱስን ስንመለከት፣ እሱን ስንመለከት በቀጥታ በመንፈሳዊው ግንዛቤ የምንሄደው ቃሉ ላይ ነው። ቃሉ ውስጥ ስለ እምነቱ በግልጽ በጣም በግልጽ ተጠቅሶልን እናገኛለን። ይህንን ስናገር ምናልባት ለእኛ ለሁላችንም ይጠቅማል ብዬ የማስበው ስለ ጌታ ስለ ኢየሱስ ክርስቶስ አንድ ነጥብ አለኝ። ይህንን ጠቆም አድርጋችሁ ወደ ሌላው ስላይድ አልፋለሁ። ሶስቱንም ሌሎች ነጥቦች ለመናገር ጌታ ኢየሱስ ክርስቶስ በአዲስ ኪዳን ውስጥ ሶስት ቢሮዎች አሉት ተብሎ ይናገራል ይነገራል። ሶስት ቢሮዎች አሉት እና ሶስቱ ቢሮዎች ምን ምንድን ናቸው? እንዳትረሷቸው፣ በደንብ ማስታወስ አለባቸው። አንደኛ እሱ ንጉስ ነው ጌታ ኢየሱስ ክርስቶስ፣ ሁለተኛ ካህን ነው ጌታ ኢየሱስ ክርስቶስ፣ ሶስተኛ ነቢይ ነው እና እነዚህ የነቢይነት የካህንነት የንጉስነት የአገልግሎት ቢሮዎች አሉት። እኛ እምነታችን እዚህ ላይ በዚህ ላይ በጣም ጠንካራ መሆን አለበት። ጌታ ኢየሱስ ክርስቶስ ነቢያችን ነው ማለት አስተማሪያችን ነው፣ የሚያስፈልገንን ነገር የሚጠቁመን የሚነግረን እሱ ነው። ሁለተኛ ካህናችን ነው፣ በእኛና በእግዚአብሔር መካከል እርቅን የሚመሰረተው እሱ ነው። በእርግጥ በነቢይነት አገልግሎቱ እኛ እንድናስተምር ፈቅዶልን በሱ ስልጣን እናገለግላለን እናስተምራለን። ግን ትምህርቱ በሙሉ ትንቢቱ በሙሉ መምጣት ያለበት ከራሱ ከቃሉ ላይ ነው። ደግሞ ገዣችን ነው፣ እረኛችን ነው፣ ንጉሳችን ነው፣ አስተዳዳሪያችን ነው፣ መሪያችን ነው፣ ጠባቂያችን ነው፣ መጋቢያችን ነው ጌታ ኢየሱስ ክርስቶስ። ስለዚህ እሱን የምንመለከትባቸው በጣም ብዙ ምክንያቶች አሉን ማለት ነው። የእምነቱ ጀማሪ በመሆኑ ወደሚቀጥለው ስላይድ ልሂድ። ጌታን የመመልከት ምክንያቶች አራተኛ፣ እምነታችን ሲጀመር በጌታ በኢየሱስ ክርስቶስ በዋጋ ስለተጀመረ ነው። ተመልከቱ። በጣም በአስደናቂ በሆነ መንገድ ነው ይህንን እዚህ ጋ የዕብራውያኑ ጸሐፊ የሚያቀርበው እንደዚህ ብሎ ነው የሚያቀርበው እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስ ጀማሪ ለማለት ነው እና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን በእግዚአብሔር ዙፋን ቀኝ ተቀምጧልና ብሎ ይናገራል። ቁጥር ሶስት ላይ በነፍሳችሁ ዝላችሁ እንዳትደክሙ በኃጢአተኞች በደረሰበት እንዲህ ያለ መቃወም የጸናውን አስቡ ብሎ ይናገራል። በጣም የሚገርሙ ነገሮች ናቸው። ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል። እና በመስቀል ለመሰቀል ወደ መስቀል መሰቀል በሚሄድበት ጊዜ ሰዎች ሁሉ ምን እያደረጉት ነበር? እየሰደቡት ነበር። አንዳንዶች ፊቱን ሸፍነው በመቃ እየመቱ ማን ነው የመታህ? እስኪ ትንቢት ተናገር ይሉት ነበር። የመስቀል ሞት ራሱ መጽሐፍ ቅዱስ የሚናገረው የውርደት ሞት ነው፣ የእርግማን ሞት ነው። ጌታ ኢየሱስን ሰዎች ሊትራሊ በመስቀል ላይ ተሰቅሎ ይሰድቡት ነበር። ወደ መስቀልም እየሄደ ይሰድቡት ነበር እና ይሄ የመጨረሻ መዋረድ ተዋርዶ ነው። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ነፍስ ዋጋ የከፈለው ይህንን በደንብ በቃል ያስቀመጠው ኢሳያስ 53 ነው። ኢሳያስ 53ን አሁን ገልጫ አላነበውም። ብታነቡት ቤታችሁ ትደነቃላችሁ። አስራ ሁለት ቁጥሮች አሉት። ጌታ ኢየሱስ ተጨነቀ ተሰቃየ፣ ነፍሱ ተጨነቀች ተሰቃየ ብሎ ነው የሚናገረው። እና ቀራኒዮ መስቀል ላይ ለእኛ ነውርን ንቆ፣ ስድብን ንቆ፣ ውርደትን ንቆ ለእኔና ለእናንተ ዋጋ ከፍሎ ነው እምነቱን ያመጣው። ለዚህ ነው በዚህ ዘመን ያሉ የሐሰት ነቢያት የጌታ እግዚአብሔር ዋጋ ለከፈለላቸው ሰዎች ወይም ዋጋ በከፈለባቸው ሰዎች ላይ እያሾፉ፣ እየቀለዱ እና በጣም የማይገባ ነገር እያደረጉ ነው የሚል እምነት ያለኝ። የከበረ ዋጋ ተከፍሎ ነው ክርስትና እምነት ወደኛ የመጣው እና ኢየሱስን የምንመለከትበት ምክንያት ማንም ሰው ለእኛ ሕይወት ዋጋ አልከፈለም። እሱ ብቻ ነው የከፈለው። አባት እናት ወንድም እህት ማንም ሰው ሊከፍልልን ያልቻለውን የህይወት ዋጋ ጌታ ኢየሱስ ከፍሏል። ስለዚህ ምክንያታችን ዋጋ ስለከፈለ ነው። አምስተኛ እምነታችንን ለመቀጠል በእግዚአብሔር ቀኝ ስለተቀመጠ ነው። አሁን እዚህ ጋር ምንድን ነው የሚለው? አሁን ያንን ነውር ንቆ በመስቀል ላይ ተሰቃይቶ በፊት ለፊት ስለሚመጣው ደስታ ማለት እኛ ሁላችን ስለ መዳናችን አሁን በእግዚአብሔር ቀኝ ምን ተቀምጧል ይላል። ኦርቶዶክሶችና ሌሎች ሃይማኖቶች ጌታ ኢየሱስ ክርስቶስ የኛ አማላጅ እንደሆነ አምኑ ማስቡ። ግን መጽሐፍ ቅዱስ የሚናገረው እዛ በእግዚአብሔር ቀኝ የተቀመጠው ለእኛ ለአማኞች ለመማለድ ነው እና እኛን ወክሎ ነው እዛ የተቀመጠው እና ጌታ ኢየሱስን የምንመለከትበት ምክንያት እሱ እግዚአብሔር ቀኝ በእግዚአብሔር ዙፋን ቀኝ ተቀምጦ እኛን ወክሎ እዛ ስላለ ነው። አሁን ብዙ ይሄንን የሚያስረዱ በጣም ብዙ ጥቅሶች አሉ። ጊዜ ስለማይበቃ እንዳላረዝምባችሁም ወደ እነዛ ጥቅሶች አልሄድም። ግን ጌታ ኢየሱስ የእኛ አማላጅ ስለሆነ ነው እሱን የምንመለከትበት ምክንያት። ስድስተኛ እምነታችንን የሚያጠቃልለው በመጨረሻ እሱም ስለሆነ ነው። አሁን እዚህ ጋር ስታዩ የእምነታችንን ራስ ጀማሪ ለማለት ነው እና ፈጻሚውን ማለት እምነቱን ራሱ የሚያጠቃልለው በመጨረሻ ጌታ ኢየሱስ ክርስቶስ ነው። ይህንን ለማሳየት ኤፌሶን ምዕራፍ አንድ ቁጥር 10 ላይ የተጻፈውን ቃል ባነብላችሁ ጥሩ ነው። ምን ይላል መሰላችሁ? ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ አንድ ላይ በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡ በዘመን ፍጻሜ እግዚአብሔር ያለው ሀሳቡ በዘመን ፍጻሜ ነገሮች ሁሉ ሲያበቁ ሲያከትሙ እግዚአብሔር ያለው ሀሳብ ምንድን ነው? በሰማይና በምድር ያሉትን ሁሉ በክርስቶስ ጥቅልል ለማድረግ ነው ብሎ ይናገራል። ማለት እምነታችንን የጀመረው እሱ ነው። እምነታችን ደግሞ የሚፈጸመው ወደ ፍጻሜ ገብተን እግዚአብሔር መንግስት ውስጥ ለዘላለም የምንጠቃለለው በጌታ በኢየሱስ በኩል ብቻ ነው። ስለዚህ ጌታ ኢየሱስን መመልከት ይኖርብናል ማለት ነው። ጌታን የመመልከት ምክንያቶች ስድስት ምክንያቶች ነው የሰጠኋችሁ እና ወደ የሚቀጥለው መልእክት ነጥብ ሄጄ ጠቀሜታዎቹን ጥቂት ተናግሬ አጠቃልላለሁ ጌታ ኢየሱስ ክርስቶስን የመመልከት አሁን እስካሁን ድረስ የምናገርበት ነገር ጠቀሜታ አለው ወይ አልፎ አልፎ ጠቀሜታዎቹን ጠቆም ጠቆም ለማድረግ ሞክሬያለሁ ያው ተናግሬባቸዋለሁ ግን አንድ ሁለት ሶስት ብዬ እዚ ጋ ደግሞ አንዳንድ ሀሳቦችን እነግራቸዋለሁ ተመልከቱ እዚ ጋ ማንሳት የምፈልገው ከምዕራፍ 12 ከቁጥር 3 እስከ 4 ላይ ምን የሚል ቃል አለ እናንተ ደግሞ እሱ በሰማይ ተቀምጧል ይልና በነፍሳችሁ ዝላችሁ እንዳትደክሙ በኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ብሎ ይናገራል። ጌታ ኢየሱስ ክርስቶስን መመልከት ጠቀሜታ አለው ወይ? አዎ ጠቀሜታ አለው። አንደኛው ጠቀሜታ እዚህ እኔ ያስቀመጥኩት በነፍሳችን ዝለን እንዳንደክም ጌታ ኢየሱስ ክርስቶስን ሁል ጊዜ መመልከት አለብን። በዚህ ምድር ላይ በምንኖርበት ጊዜ ነፍሳችንን የሚያዝሉ የሚያደክሙ በጣም ብዙ ነገሮች ሊያጋጥሙን ይችላሉ። መቼም ይህንን ስናገር እኔ በወጣትነት አልፌ አሁን እዚህ ላይ ነው ያለሁት እና 17 ዓመቴ ላይ ነው ጌታን የተቀበልኩት አዲስ አበባ እና ብዙ ዓመት ሆኖኛል እና በነዚህ ጊዜዎች ውስጥ ያየኋቸው ብዙ ውጣ ወረዶች አሉ፣ ነፍስን ሊያዝሉ ሊያደክሙ የሚችሉ እና አሁን ጳውሎስ እዚህ ጋር የዕብራውያኑ ጸሐፊ የሚናገረው ነገር ምንድን ነው? ኢየሱስን መመልከታችሁ በጣም ጠቃሚ የሚሆነው ነገር እሱ በመስቀል ላይ በከፍተኛ ተቃውሞ ጸንቶ ነው በመስቀል ላይ ያለፈው እና እሱን ስትመለከቱ እናንተም ነፍሳችሁ ዝላ እንዳትደክም ከእምነት እንዳትንሸራተቱ እና የእምነት ምስክርነታችሁ እንዳለ እንዲጸና መጠበቅ ትችላላችሁ የሚለውን ሀሳብ ነው የሚያሳየው። እና ጌታ ኢየሱስ ክርስቶስ በመስቀል ላይ በተቃውሞ ውስጥ ጸንቷል። እኛም የሚቃወሙን ብዙ ነገሮች አሉ፣ የሚፈትኑን ብዙ ነገሮች አሉ። እና መዛል፣ መሰልቸት የሚባል ነገር፣ መድከም የሚባል ነገር እንዳያጋጥመን የምንፈልግ ከሆነ አይናችን ማን ላይ መሆን አለበት? ጌታ ኢየሱስ ላይ መሆን አለበት። ሁለተኛ መንፈሳዊ ድል ማግኘት እንድንችል ጌታ ኢየሱስን መመልከት አለብን። ምናልባት ይሄኛውን ስናገር አንደኛ ዮሐንስ ምዕራፍ አምስት ላይ የተጻፈን ቃል ማንበብ ጥሩ ሊሆን ይችላል። ይሄንን ለማሳየት አንደኛ ዮሐንስ ምዕራፍ አምስት ላይ እንደዚህ ተብሎ ተጽፏል፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ብሎ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይልና እግዚአብሔርን ስንወድ ትእዛዛቱን ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ብሎ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ብሎ ዓለምን ደግሞ የሚያሸንፈው እምነታችን ነው ብሎ ይናገራል። ይገርማል። ጌታ ኢየሱስ ክርስቶስ ላይ ልቡን የጣለ አይኑን በጌታ በኢየሱስ ክርስቶስ ላይ ያደረገ ሰው ሁል ጊዜ በመንፈሳዊ ድል የሚመላለስ ሰው ነው የሚሆነው። መንፈሳዊ ድል እንዲኖራችሁ ትፈልጋላችሁ? አይናችሁ ከጌታ ከኢየሱስ አይነቃል። ሁል ጊዜ ጌታ ኢየሱስን በአይነ ሕሊናችሁ ፊት አድርጉት እና ሁል ጊዜ ብርታት፣ ጸጋ፣ ኃይል ከጌታ ከኢየሱስ ለማግኘት ወደ ጌታ ወደ ኢየሱስ ክርስቶስ ተመልከቱ። ድሮ ከነበሩ ዘማሪዎች መካከል አንዱ ደረጀ ከበደ የሚባለው ብንዘምረው ጥሩ ነበረ። አይኔን ከሰው አንስቻለው የሚል መዝሙር ነበረው። ታስታውሳላችሁ? አይኔን ከሰው አንስቻለው እና ሁሉ ከንቱ ከንቱ ነው፣ አንተን ማየት መልካም ነው እያለ ይዘምር ነበር። እና በጣም አስደናቂ መዝሙር ነው። አይናችንን ከሰው ላይ፣ አይናችንን ከዓለም ላይ፣ አይናችንን ከኃጢአት ላይ፣ አይናችንን ከነገሮች ላይ አንስተን ጌታ ኢየሱስ ላይ የምናደርግ ከሆነ ፈተናን እናሸንፋለን፣ ዓለምን እናሸንፋለን። ይቺ ዓለም ብዙ ሰዎችን ጥላለች። ኃጢአት በጣም ብዙ ሰዎችን ጥሏል። ሰይጣን በጣም ብዙ ሰዎችን ጥሏል። ሰይጣንንም ዓለምንም ኃጢአትንም ማሸነፍ የምንችለው ዓይናችን ጌታ ኢየሱስ ጋር ከሆነ ብቻ ነው። እና ጠቀሜታ አለው ማለት ነው። ሶስተኛ ሕሊናችን ንጹህ እንዲሆን ጌታ ኢየሱስን መመልከት ያስፈልገናል። በህሊናችን ንጹህ እንዲሆን ህሊናችን የሚወቅሰን የሚከሰን ነገር ሳይኖር በፊቱ እንድንመላለስ በፊቱ እንድንጸና በፊቱ እንድንቆም እንድናመልከው በፊቱ እንድንጸልይ ህሊናችን ንጹህ እንዲሆን ወደ ኢየሱስ መመልከት አለብን እና ከጌታ ከኢየሱስ ጸጋ፣ ኃይል፣ ምህረት እና ልዩ ልዩ ጠቃሚ የእግዚአብሔር በረከቶች ይፈሱልናልና ነው። አራተኛ በሐሰተኞች ከመታለል እንድንድን መቼም የሚገርም ነገር ነው። ምናልባት ባለፈው ሳምንት ነግሪያችሁ እንደሆን አላቅም። አንድ ሰው ለንደን፣ የማውቀው ሰው አንድ ጽሁፍ ጻፈ፣ ላከልኝ እና ፓስተር ኃይሌ እዚህ መጽሐፍ ጽሁፍ ውስጥ ያለውን ነገር እንደው ማወቅ ፈልጋለሁና እባክህ እስኪ አንብብና አንድ ነገር በለኝ ብሎ አለኝ እና ያው እንግዲህ ማንበብ ሰው እንደዛ ሲጠይቅ መርዳት ስላለብኝ አነበብኩትና በሙሉ አንብቤው እስከ መጨረሻ ድረስ ነጥቦች ያስኩና መልስ መለስኩለት። አየ ይሄ የጻፈል ሰው ወይም የተጻፈው ሰው ከዚህ ከካንሳስ አካባቢ ነው የተጽፎ የተላከለት እና የሰውየውን ትምህርት እየተከታተለ ነው። በእርግጥ እንደዛ ያደርጋል ብዬ እንደዛ ወረድ ብሎ በሕይወቱ ይኖራል ብዬ አላስብም ነበር እና ምንድ ነው ሰውየው የጻፈለት እኛ ደህንነት የሚባለውን ነገር እግዚአብሔር ሲሰጠን አለ ሰውየው። እኛ የእግዚአብሔር የባህሪ ልጆች ነን ብሎ ነው የተናገረው። እና ማለት ምን ማለት ነው? እኛ ልክ እንደ ጌታ እንደ ኢየሱስ ክርስቶስ የእግዚአብሔር እንደ ኢየሱስ ክርስቶስ የሆነ ልጅነት አለን ማለት እኛ አምላኮች ነን ነው ሰውየው እያለ ያለው። እና ወረድ ብሎ ደግሞ መጨረሻው አካባቢ ሲደመድመው ጽሁፉን ረጅም ጽሁፍ ነው። ምንድን ነው ያለው? እኛን እግዚአብሔር እኛን በክርስቶስ ሲያድነን ራሱን እያባዛ ነው በዓለም ላይ ብሎ ተናገረ። ማለት ምን ማለት ነው? እኛ ስንድን እግዚአብሔር ነው እየሆን ያለ ነው። እኛ ሁላችንም እግዚአብሔር ነው እየሆን ያለ ነው እና ዓለምን እግዚአብሔር እየሞላ ያለው በእግዚአብሔሮች ነው እያለ ነው ያለው ያለው እና እኔ በጣም በትንሽ በተረባ መልክ ያው አስፈላጊ ነው ና ይሄ እኮ በጣም የሰይጣን ትምህርት ነው ኤደን ገነት ውስጥ አዳምና ህዋንን ሰይጣን ያሳተበት አንዱ ሀሳብ ይሄ ነው እግዚአብሔር ትሆናላችሁ እና ያላቸው እግዚአብሔር አልሆኑም አዳምና ህዋን እኛም እግዚአብሔር ልንሆን አንችልም እግዚአብሔር አንድ ብቻ ነው አብ ወልድ መንፈስ ቅዱስ ሰው እግዚአብሔር ሊሆን አይችልም ስለዚህ ወደ ኢየሱስ ክርስቶስ አይናችንን ብናደርግ ምንድን ነው የምንሆነው መሰላችሁ እንደዚህ አይነት አጭበርባሪና አሳሳች አገልጋዮች በሞሉበት በዚህ ምድር ውስጥ ወደ ስተት እንዳንገባ እግዚአብሔር አምላካችን ይጠብቀናል። ጌታ ኢየሱስን በእውነት የሚያውቁና አይናቸውን በኢየሱስ ክርስቶስ ላይ ያደረጉ ሰዎች የመለየት የጸጋ ስጦታ ነገሮችን አበጥሮ ውሸትን ከእውነት የመለየት ኃይል ይኖራቸዋል። በእምነት እንጸናለን። ተስፋችን ይለመልማል። እግዚአብሔር ሁል ጊዜ ይባረከናል። እግዚአብሔር ሁል ጊዜ ይመራናል። አይናችን ማን ላይ ቢሆን ጌታ ኢየሱስ ላይ ቢሆን ደግሞ የሕይወት ታሪካችን በምድር ላይ በጣም የሚያበራ ቆሻሻ ያልሆነ የምናዝንበት የምናፍርበት እንዳይሆን እግዚአብሔር አምላካችን ያደርግልናል። እና ጌታ ኢየሱስን መመልከት አሁን እዚህ ጋር የተጻፈው ቃል የእምነታችንን ጀማሪ እና ፈጻሚውን ኢየሱስን ተመልክተን ነው በምድር ላይ የምናደርገውን ጉዞ መጓዝ ያለብን። እና ኢየሱስን መመልከት ጌታ ኢየሱስን መመልከት የመልእክቱ ዋና ሀሳብ ነው እና እኔ ታዲያ እናንተ የምመክረው አይናችሁን ከጌታ ከኢየሱስ ላይ አታንሱ። ሁል ጊዜ ጠዋትና ማታ ሳትጸልዩ ምንም ነገር አታደርጉ። ወደ ትምህርት ቤት ስንሄድ፣ ወደ ስራ ስንሄድ ጌታ ኢየሱስን አይተን መውጣት መግባት አለብን እና ጌታ ኢየሱስን በፊት ለፊታችን ብናደርግ እግዚአብሔር አምላካችን በእውነት ይባረከናል፣ ይጠብቀናል፣ በነገር ሁሉ ይረዳናል። ክብር ሁሉ ለእግዚአብሔር ይሁን።